ጅቡቲ ነገ ዓርብ የወቅቱ ፕሬዚደንት እስማኤል ኦማር ጎሌ ያሸንፋሉ ተብሎ በስፋት የሚጠበቀውን ምርጫ ታካሂዳለች። እንደ አውሮፓ አቆጣጠር ሺ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት ጀምሮ በስልጣን ላይ የቆዩት ጎሌ አሁን ለሌላ የስልጣን ዘመን የሚወዳደሩት የሀገሪቱ የሰብአዊ መብቶች ሁኔታ አሳሳቢ መሆኑ እየተነገረ ባለበት ወቅት ነው። መሐመድ ዩሲፍ ከናይሮቢ ያደረሰን አጭር ዘገባ አለ ሰለሞን ክፍሌ ያቀርበዋል። እስማኤል ኦማር ጌሌ ዘንድሮ ለአራተኛ ጊዜ መሆኑ ነው ለፕሬዝደንትነቱ ሥልጣን ሲወዳደሩ። እንደ አውሮፓ አቆጣጠር በ2016 ዓ.ም ማለትም በያዝነው ዓመት ሥልጣን አስረክባለሁ ሲሉ ቃል ቢገቡም ተግባራዊ እንዳላደረጉት ግልጽ ሆኗል። ሚስተር ጌሌ በአሁኑ ምርጫ ስድስት ተቀናቃኞች ቢኖሯቸውም አንዳቸው እንኳ በቅርበት ሲከተላቸው አይታይም። እርግጥ አንዳንድ የተቃዋሚ ፓርቲዎች ከምርጫው ራሳቸውን አግለዋል። የምርጫ ኮሚሽኑ ገለልተኛ አይደለም ነው ክሳቸው። መገናኛ ብዙሃኑም በቂ ሽፋን እንደማይሰጧቸውና ደጋፊዎቻቸው እየተያዙ እንደሚታሰሩም ይናገራሉ። ጅቡቲ በቀይ ባሕር ላይ የምትገኝ ስትራቴጂያዊ ሀገር በመሆኗ ዩናይትድ ስቴትስ፣ ፈረንሳይና ጃፓን ሦስቱም ጠቃሚ የተባሉ ወታደራዊ ሰፈሮች አሏቸው። ቻይናም በጅቡቲ የባሕር ኃይል ጦር ሰፈር እንደምትገነባ ባለፈው ጥር አስታውቃለች። በአጠቃላይ እነዚህ ሁሉ የባዕዳን ወታደራዊ ቤዞች ለዚያች ትንሽ ሀገር ኢኮኖሚ እድገት ቁልፍ መሆናቸው ይታመናል። የአካባቢው የፖለቲካ ጉዳዮች ተንታኝ አብዲውሃ ሼክ አብዲሳምል ሲናገሩ ትልቁ ቁም ነገር ሀገሪቱ መረጋጋቷ ነው ብለዋል። አንድ እንኳ ችግር ካለ ጅቡቲ በሌሎች የአፍሪካ ሀገሮች የደረሰውን አይነት የፖለቲካ ሁከት የመሸከም አቅም የላትም። የጅቡቲ ባለሥልጣናት ባለፈው ሳምንት አንድ የቢቢሲ ጋዜጠኞችን ቡድን ለአጭር ጊዜ አስረው ከቆዩ በኋላ ከሀገር አባረዋል። ይህን የሀገሪቱን ባለሥልጣናት እርምጃም የሳንሱር ተግባር ሲል ሲፒጄ ማለትም ኮሚቴ ቱ ፕሮቴክት ጆርናሊስት የተሰኘው የጋዜጠኞች መብት ተከራካሪ ድርጅት ነቅፏል። በጅቡቲ ነገ የሚካሄደው ፕሬዝደንታዊ ምርጫ ውጤት ነገ ማታውኑ ይገለጻል ተብሎ ይጠበቃል።